ሰላም እንደምናመሻችሁ፣ የጋቢና ፍሬ አድማጮች የእሁድ ምሽት የካቲት 6 2014 ዓ.ም ዝግጅታችን ከአሜሪካ ድምፅ ራዲዮ ጀምሯል። በመስተንግዶ አብራችሁ የማመሸው ስመኝሽ የቆየ ነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። ለዛሬ ምሽት ከዚህ በፊት በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸውን መሰናዶዎች አዘጋጅተናል። አብራችሁን ቆዩ። በኢትዮጵያ የማንበብ ባህል ከጊዜ ወደ ጊዜ የቀነሰ መምጣቱ ምክንያታዊና የሰከነ ማህበረሰብን ለመፍጠር እንዲሁም በእውቀት ላይ የተመሰረተ ኢኮኖሚን ለመገንባት የሚደረገውን ጥረት አዳጋች ያደርገዋል። ይህን ችግር ያስተዋሉ ነዋሪነታቸው በዩናይትድ ስቴትስና በአውሮፓ የሆነ ሶስት ኢትዮጵያውያን ባቋቋሙት ግዙፍ የተሰኘ የቴክኖሎጂ ተቋም የግለሰቦችን የማንበብ ባህልን የሚያዳብር ደራሲዎች ደግሞ በቀላል ወጪ ስራዎቻቸውን ለአንባቢ እንዲያደርሱ የሚያግዝ አፍሮሬድ የተሰኘ የሞባይል መተግበሪያ ሰርተው አቅርበዋል መተግበሪያው ለህፃናትና ለአዋቂ የሚሆኑ መጽሐፎችን በነፃና በግዢ የሚያቀርብ ሲሆን የማንበቢያ ጊዜ ለሌላቸው ደግሞ በድምፅ ተቀርጸው መስማት እንዲቻሉ ያደርጋል እነዚህን የቴክኖሎጂ መስራቾች እንግዳ ርገን ጋብዘናቸዋል ስማቸውን በማስተዋወቅ ይጀምራሉ ዳዊት ተገነ አለሙ ይባላለሁ። የሶፍትዌር ኢንጂነሪንግ ባለሙያ ነኝ። ወደ ስዊዘርላንድ የመጣሁ አንድ አስር አመት ሆኛል። አስራ አንድ አመት በባዮ ሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂነሪንግ ፕሮጀክት ማኔጀር ሆኜ ነው የምሰራው። ነብዩ የሴፍ አሚ ስላሴ ይባላለሁ። እኔ ሶፍትዌር ዲቨሎፐር ነኝ ባይ ፕሮፌሽን፣ የኢኮኖሚክስም ተማሪ ነኝ። ከረንትሊ በኤጁኬሽን ጎቨርንመንት ኮንትራክቲንግ እና በናን ፕራይቬት ሴክተር ላይ ነው ብዙውን ጊዜ የሰራሁት። እሺ፣ ሰላም። ስሜ ብዙነት ማሙዬ ብርሃን ይባላል። እኔም በተለያዩ የአሜሪካን ፎርቹን 500 ካምፓኒዎች ውስጥ በኢንፎርሜሽን አሴ፣ ሶፍትዌር ኢንጂነር፣ አሴ፣ ዴቨሎፐር፣ አርክቴክት፣ ማናጀር፣ ዳይሬክተር ሆኜ አገልግያለውኝ። ከ2015 ጀምሮ ደግሞ የራሴን ዴኤችዋይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ በየግላችሁ ለረጅም ዓመታት በተለያዩ ድርጅቶች ውስጥ አገልግላችኋል አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁን ያገኘኋችሁና ለምን ዓላማ ነው የተሰበሰባችሁት ዳዊት ካንተ ልጀምር? ብዙድሃን፣ እኔም ከአገር ከወጣን ምናልባት አስራ አምስት አመት ነቢዩ ከአገር ከወጣ ከዚያም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የሰባት አመት ልጅ አለኝ። እናትና ይል የሚባል ለልጅ ተረትን ማንበብ ፈልግ ነበረ። የአማርኛ ተረቶች መጽሐፎችን ላገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የሚችል ሰው አላገኘም ነበረ እና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ከነበብኩኝ አንድ አስራ አምስት አመት ሊሆነኝ ነው እና ያንን ሳይ እን ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ ብዬ ለብዙንም ሳዋየው የብዙም ችግር አንድ አይነት ሆኖ ተገኘ። እና ይህንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስለንም ብለን ተወያየን ከነነብዩ ጋር። ከዛ ቀስ ቀስ እያለን ስናየው የሁሉም ሰው ችግር ሆኖ ነው የምናየው። አሁን ይህን መጽሐፍ አስልክልኝ፣ ይህን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው። ከኢትዮጵያ ውጭ ያሉ ሰዎችን የኢትዮጵያን ሊትሬቸር ይህንን ትልቅ ካልቸር ያለን ሕዝብ መጽሐፎቻችንን ማንበብ እንችለው በትልቅ ችግር እንደ በርበሬ እንዳሽሮ በሻንታ ተጭ መጥቶ ነው። ያንን ስናየው ይሄንን ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይሄንን መጽሐፍን በዲጂታል ፐብሊሽ ማድረግ፣ ለተጠቃሚዎችም በቀላሉ በስልካቸው እና ባላቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳ አስተን የገባንበት እንግዲህ። ኢትዮጵያ እንደ ሀገር በስነ ጥበብ እና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተ ቅድም እንደጠቀስከውም የተለያዩ ታሪኮች፣ የተለያዩ ስነ ጽሁፍ ስራዎች አሏት። በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነው እና እስኪ ያ ባለመሆኑ በዘርፉ ያስተዋላችኋቸው ችግሮች ምንድን ናቸው? ነብዮ ወደ አንተ ልምጣ። ዳዊትም እንዳለው መጀመሪያ ያው የዲስትሪቢሽን ችግር በጣም ትልቅ ችግር አለ። እሱ ጋር ያው በቴክኖሎጂ ባለመታገዙ ያለው የአሁን ላይ የስነ ጽሁፍ ሀብት በዓለም ዙሪያ ላሉ አንባቢያን ሊደርስ አልቻለም። አንድ ትልቁ እሱ ነው። ከእሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያንን በብዙ ቡጣውረድ ነው ስፖንሰር ፈልገው የሚጠይቀው ወጪ በጣም ትልቅ ነው እና፣ ግን በቴክኖሎጂ ይህንን ፕሮብለም ይህንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው፣ በቃ ምንም ወጪ አይኖርበትም ማለት ነው። ሶ ደራሲ በቃ ስለ ድርሰቱና መጽሐፍ ስለሚፈልገው ሀሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል። ብዙ ነው። ደግሞ ወደ አንተ ልምጣ። ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የሥነ ጽሑፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሰዋል ብላችሁ ታስባላችሁ? እንደ አንድ ምክንያት ሊወሰድ ይችላል። በተለይ አሁን አብዛኛው ሰው ስልኩ እጁ ላይ ነው ያለው በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። ያ የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለኛል። ከዚህ በፊት የዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የህዝብ መጽሐፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ የሊትሬቸር የስነ ጽሁፍ ከልቸር ባህልን ታሪክን የያዙ መጽሐፍቶች ደግሞ በብዛት በትምህርት ቤት ላይብረሪ ውስጥም የማታገኛቸው ናቸው። ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ። ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝ ነው። ዳዊት ወደ አንተ ልመለስ። እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮሪድ የተሰኘው የሞባይል መተግበሪያ ነው። እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነጻም በግዥም መልክ ቀርበዋል። ስለ ደራሲያኑ ስለ ስራቸው መረጃዎችም ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደት ውስጥ ምን ይመስል ነበር? የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን በቅርበት ማለት እጅ እና ጓንት ሆነን መስራት እንፈልጋለን። ምክንያቱም ደራሲያን ከኛ ጋር መስራት ካልፈለጉ አንባቢያንን እንጌጅ ማድረግ ካልተቻለ የእኛ ስራ ውጤት ትርጉም አይኖረውም። ሦስታችንም አንድ ላይ የተሰባሰብን በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን እሱ ይመስለኛል። አትሊስት ስድስት ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን ክሎ አድርገን እስካሁን ያለንበት ደረጃ ላይ ደረሰናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል። እነዚህ ደረጃ እስክንደርስ አንድ ዓመት ከአንድ ዓመት በላይ ወስዶብናል። ከአንድ ዓመት ከሶስት ወር ከአንድ ዓመት ከአራት ወር በላይ ወስዶብናል። እንግዲህ ኢትዮጵያ ውስጥ የብዙ በተለይ ፈጠራ ስራዎች ራስ ምታት ኮፒራይት ይመስለኛል። እና ምናልባት ትንሽ ፍርሃቱም ሊኖር ይችላል ብዬ አስባለሁ። እስኪ ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው? ትክክል ነሽ። ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ። አሁን ኦንላይን ደራሲዎችን መጽሐፍ በፒዲኤፍ ኮፒ ተደርጎ ምናምን ኢቨን በከናን ፐብሊሽንግ ካምፓኒዎች ያለ ደራሲው ቅናሚ ታትሞ የሚወጡበት ሲችዌሽኖች አሉ። ሶ እኛ መጀመሪያ ከአፕሊኬሽኑን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል። በእኛ አፕሊኬሽን ሀንድረድ ፐርሰንት የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢት የሚደረገው መጽሐፉ። የተጠቀምነው ቴክኖሎጂ ዲአርኤም የሚባል ኢንክሪፕሽን ፕሮሰስ አለው። ሰው መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከእኛ አፕሊኬሽን ውጭ ወጥቶ ዲስትሪቢት የሚደረግበት ሌላ ሁኔታ አይኖረውም። ብዙ ወደ አንተ ልምጣ። እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ችላችኋል? በምን መልኩስ ነው እነዚህን ደራሲዎች ራሶች የመረጣቸኋቸው? የተመረጡበት መስፈርት አለው? መጀመሪያ ላይ ቅድም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸው ማግኘት ራሱ በጣም አስቸጋሪ ነበርና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ አንድ ወኪል አለን። በሱ አማካኝነት አትሊስት የድርሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንደ እንደነ እንዳለ ጌታን ኤፍሬም እነ ዶክተር በድሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን፣ እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ፣ እነኝን ችግሮች ደግሞ ልንፈታ ያሰብንበትን መንገድ ትክክል ነው ወይ የሚለውን ከነሱ ቫሊዴሽን ማግኘት ነበረብን እና መጀመሪያ ከነሱ ጋር ነው መስራት የጀመር ነው። አሁን አፍሮሪድ ላይ ወደ አስር አካባቢ የሚሆኑ ደራሲያን ስራቸውን ኦልሬዲ ፐብሊሽ አድርገናል። ሌሎችም ደግሞ ቁጥራቸው ከፍ ያለ ፓይፕላይን ላይ ናቸው። የኮንትራክት ኔጎሽሽን እና ዲስከሽኖች እየተካሄዱ ነው ያሉት። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ነዋሪነታቸውን በዩናይትድ ስቴትስና አውሮፓ ያደረጉ ሶስት ኢትዮጵያውያን ተሰባስበው ከሰሩትና መጽሐፍን በቀላሉ ለማግኘትና የማንበብ ባህልን ለማዳበር የሚረዳ አፍሮሪድ የተሰኘ መተግበሪያ ከፈጠሩት የሶፍትዌር ኢንጂነሪንግ ባለሙያ እንግዶቻችን ነቢዩ ዮሴፍ፣ ብዙንህ ማሙዬና ዳዊት ተገኔ ጋር እያደረግን ያለውን ቆይታ ነው የምትከታተሉት። ወደ ውይይቱ እንመለስ። ተጠቃሚ ብላችሁ የምታስቡት ወይም አንባቢ ገዢ ብላችሁ ታርጌት ያደረጋችሁት በውጭ የሚኖረውን የኢትዮጵያ ማህበረሰብ ነው ወይስ ኢትዮጵያ ውስጥ ያለውን ነው? ይህን ጥያቄ ያነሳሁት እንግዲህ በተለይ የሞባይል መተግበሪያው የኢንተርኔት አቅርቦትንም መሰረት ሊያደርጋል፣ የአከፋፈል ደግሞ ገንዘብን ለመቀበል የሚጠይቀው መስፈርትም አለ። ከነዚህ ከመሳሰሉት ጉዳዮች ጋራ ስለሚያያዝ ነው። እስኪ ምናልባት ዳዊት ወደ አንተ አንዱ በኢንፎርሜሽን ቴክኖሎጂ መጠቀም ትልቁ ነጥቡ ምንድን ነው? ኢንፎርሜሽንን ዴሞክራታይዝ የማድረግ ተጽዕኖ አለው። ገጠርም ያለ፣ ከተማም ያለ፣ አሜሪካም ያለ ወይም አውሮፓም ያለ፣ ኢትዮጵያም ያለ ሰው እኩል ሊገለገልበት የሚችል መሳሪያ ነው እና በእኛ ፍላጎት አንጻር ቢሆን ኖሮ ሁሉም ሰው እኩል እንዲያገኘው ነበር የምንፈልገው። አሁን ትልቁ ያጋጠመን ችግር ምንድን ነው? እነኚህ ደራሲያን ስራዎቻቸውን በእኛ ፕላትፎርም ሲያቀርቡ የተወሰኑት በነፃ እንዲነበብላቸው የፈለጉ እና ያቀረቡ አሉ። አብዛኛዎቹ ግን በገንዘብ የሚከፈል ወይም በገንዘብ የሚገዙ ናቸው መጽሐፍቶቹ። እና ያንን ገንዘብ መሰብሰብ የምንችለው እስካሁን ድረስ ባለው ሁኔታ በውጪ የክሬዲት ካርድ ፔመንት ሲስተም ነው እና በዛ ምክንያት አፕሊኬሽኑ ሁሉም ጋር መገኘት ቢችልም ነጻ የሆኑት መጽሐፎችን የትኛውም ሀገር ያለ ሰው ኢትዮጵያም ውጭም ያለ ሰው ማንበብ ቢችልም ለጊዜው በገንዘብ የሚገዙ መጽሐፎችን ማንበብ የሚችለው ከኢትዮጵያ ውጭ ያለ ወይም ኢትዮጵያ ውስጥም ቢሆን ኢትዮጵያ ውስጥ ያለ ግን በክሬዲት ካርድ መክፈልና መጠቀም የሚችል ሰው ብቻ ነው። ያ ነው እንግዲህ ሊሚቴሽናችን። ምናልባት ወደፊት ይሰፋል ብላችሁ ታስባላችሁ? ይቅርታ ብዙ ነው የቀጥል ያ እዚህ ላይ መጨመር እችላለሁኝ። ያው እንደ መጀመሪያ ግብ የወሰድነው ዲያስፖራ ያለው ኮሚኒቲ እና መክፈያ የስታንዳርድ የክሬዲት ካርድ መክፈያ አቅም ያላቸውን ታርጌት ያደረግነው ያንን ነው። ጎን ለጎን ደግሞ አሁን በኢትዮጵያ የፔመንት ሲስተሙም የፋይናንሻል ሕጉም ይሄ በዚህ በኢኮሜርስ አካባቢ ገና አሁን ነው እየወጣ ያለው በፖሊሲ ደረጃ እና በኢትዮጵያ ውስጥ ያሉ የፔይመንት ሲስተሞችን ኢቫሉዌት እያደረግን ነው። ለምሳሌ በቅርብ ቴሌብር በኢትዮጵያን ቴሌኮሙኒኬሽን አንድ የመክፈያ አማራጭ ጮ ሆኖ ወደ ገበያ ወጥቷል። ግን እንደዚህ ኢንተግሬት ለመደረግ ገና ሬዲ አይደለም እና እነሱን እየጠበቅን ነው። ፕላስ እዛው ደግሞ ኢትዮጵያ ውስጥ ካምፓናችንንም ህጋዊ በሆነ መንገድ ፎርም አድርገን ኢንተግሬት ለማድረግ በዝግጅት ላይ ነን እና በቅርብ ጊዜ በኢትዮጵያም በኢትዮጵያ ያሉ አንባቢዎች በብር የሚገዙበትን ሁኔታ እናመቻቻለን። ስለዚህ ወድና ብዬ ወደ አንተ ለምጣ። ደግሞ እስኪ እንግዲህ ከዚህ ቀደም ተመሳሳይ ስራዎች ሲሞከሩ አይቻለሁኝ፣ እና ግን ብዙዎቹ እንዳሰቡት አልተለመደላቸውም ወይም አልቀጠለም። ምናልባት ከባህል ጋርም ሊያያዝ ይችላል ከእውቀት ጋርም ሊገናኝ ይችላል እና ብዙም ሰብስክራይብ አድራጊ ወይም ተጠቃሚ ሳያገኙ ይቀራሉ። እና የእናንተ ያሰራችሁት መተግበሪያ በትክክል ጥቅም ላይ እንዲውል እና ያሰባችሁትን ግብ እንዲመታ የተለየ ያደረጋችሁት ወይም የምታደርጉት ነገር ይኖር ይሆን? ትክክል ነሽ። ትኛ የመጀመሪያዎቹ አይደለንም፣ እንደዚህ በዲጂታል መጽሐፍን ማቅረብ ሲጀመር። አይ ቲንክ ትልቁ ነገር እኛን ሜይ ቢ ሰክሰስፉል ያደርገናል ብለን ያሰብ ነው ሎንግ ተርም ነው ማለት ይሄ የባጭር ጊዜ ውስጥ ፕሮፊት ተገኝቶበት ባጭር ጊዜ ውስጥ ማለት ጊዜ የሚፈጅ ፕሮሰስ ነው እና ይሄንን በደንብ ተገንዝበንበት ነው የገባ ነው ሰው በሚቀጥሉት ሁለት ሶስት አራት አመታት እንደዚህ ከዛም በላይ ቢፈጅ በዚህ ፕሮሰስ ውስጥ ጸንተን በኋላ ላይ ስክሰስፉል እንሆናለን አምነን የገባ ነው። እንደውም አንድ ደራሲ ጋር እንደ ስናወራ ይሄ ፕሮጀክት ለእናንተ አይደለም ለልጆች እና ለልጅ ልጆቻችሁ ነው ብሎናል። ግን የተለየ ነገር ታደርጋላችሁ ያልችው እውነት ነው። ይሄ ካልቸራል ሽፍት ይፈልጋል ይሄ ኢትዮጵያ ውስጥ ብቻ ሳይሆን ማለት እንደዚህ የንባብና የቴክኖሎጂ ገና እያደገበት ባለ ኤንቫይሮንመንት ሳይሆን እዚህ በዌስተርን ውስጥ አሁን ገና ነው በዲጂታል የማንበብ ካልቸሩ ኦቨርቴክ እያደረገ የመጣው። ሰው ዝም ብሎ ከኛ ጋር መጽሐፍ ገዝቶ ማንበብ ብቻ ሳይሆን የአንባቢያን እና የደራሲያን ኮሚኒቲ ብልድ ማድረግ ላይም እንሰራለን። ወደ ብዙነት ልመለስ እና እስኪ እንደምትነግሩኝ ከሆነ በመጽሐፍ መልክ ታትመው የወጡትን ብቻ ወደ ዲጂታል ቅርጽ መቀየር ብቻ ሳይሆን የማሳተምም አላማ አላችሁ እና ራሳችሁን አሳታሚ አድርጋችሁ ትቆጥራላችሁ። እንግዲህ አፕሊኬሽናችን ሁለት ነገር ነው ያለው። አንደኛው የደራሲያንን ሊትሬቸር በእኛ ፕላትፎርም ላይ ለአንባቢዎች ማቅረብ ሲፈልጉ የእነሱን ኮንቴንት የኮፒራይትን ባስጠበቀ መልክ ሴኪሪቲን፣ እና የተለያዩ ነገሮችን እንደገና ደግሞ ለማንበብ በድምፅ ከሆነ ደግሞ በትክክል ለአፕሊኬሽኑ በሚመች ለአንባቢያን ጆሮ በሚስማማ መልክ መቀናበር መቻል አለበት እና ያንን ሁሉ የምንሰራበት ዲጂታል ፐብሊሽንግ ፕላትፎርም አለን ግን በሂደት ያው ከደራሲያን ጋር እንደዚህ በቅርብ ስንሰራ በእኛ አቅም ውስጥ እስከሆነ ድረስ ያው ያሉትን ችግሮች እናግዛለን በተወሰነ ደረጃ። አሁን ለምሳሌ የተረት መጽሐፍቶችን ከተለያየ ቦታ ኮምፓይል አድርገን የአፍሮሪድ ሲሪስ ብለን የጀመርነው አለ። በሂደት ኮንቴንቱን በማዘጋጀትም ማለት ነው እዛ ውስጥም ኢንቮልቭም እናደርግ ይሆናል። በአጭር ጊዜ ግን ፕላትፎርሙን ለደራሲያን አቬለብል ማድረግ የእነሱን ኮንቴንት እዚህ ላይ ፐብሊሽ ና ዲስትሪቢዩት ማድረግ ለአንባቢያን ደግሞ አፕሊኬሽኑን አቬላብል አድርገን የሚያነቡበትና የሚያዳምጡበትን ጥሩ ኤክስፒሪየንስ እንዲኖራቸው ማድረግ ነው። ነብዩ ወደ አንተ ልምጣ። ድርጅታችሁ ግዙፍ ነው ስሙ ምናልባት የማስፋትና ሌሎች ቴክኖሎጂ ውጤቶችን የመጠቀም እና ሌሎች መስራት የምታስቧቸው ስራዎች ውስጥ አሉ ሶሻል ሰርቪስ የሚባለው የተለያዩ በእኛ ማህበረሰብ ውስጥ በዲጂታል ፎርም በዲጂታል መልክ ሶልቭ ልናደርጋቸው የምንችለው ችግሮችን ያለንን የአመታት ኤክስፔሪንስ ተጠቅመን እነሱን ችግሮች ለመቅረፍ ነው ዋና ሀሳባችን። ስፔሻሊ አሁን ኤግዛምፕል የፋይናንሻል ቴክኖ ፍንቴክ አካባቢ፣ እዛም አካባቢ አንዳንድ ሀሳቦች አሉን። በኢኮመርስ ውስጥም ወደዛም ቨንቸር ልናደርግ እንችላለን ለሶሳይቲም በጣም ይጠቅማል ብለን የምናስባቸውን ፕሮዳክቶች እዛ ውስጥ እንደምንገባ እርግጠኛ ነኝ። እንግዲህ እንደ ሀሳብ ማጠቃለያ እናድርገውና ሁላችሁም በቴክኖሎጂ ያው ውስጥ ለዓመታት ያገለገላችሁ እንደመሆናችሁ መጠን በተለይ ለወጣቶች በዚህ ዘርፍ ስር እንዲሰማሩ ሊሆን ይችላል ወይም ደግሞ ከዓለም እኩል መራመድ እንዲችል ወጣቱ ከሙያችሁም አሁን ከምትሰሩት ስራ ጋርም በተያያዘ ለወጣቱ የምታስተላልፉት መልእክት ካለ በእሱ እናጠናቅ። በአለም ላይ የምናያቸው ነገሮች በሙሉ አጠገባችንም፣ ሩቅ ያሉት ነገሮች ሁሉም የተሰሩት እኛኑ ከመሰሉ ሰዎች ነው እና ሁሉንም ነገር ማድረግ አንችልም፣ ግን አንድ ነገር ማድረግ እንችላለን እና ያንን ነገር አድርጉ ነው። ትግስቱ እስካለ ድረስ አንድን ፕሮጀክት ወይም አንድን ስራ ታጋሽ ሆነን ጊዜ ሰጥተነው እና ካለቀቅ ነው ከዛ ችግር በላይ ትልቅ ነገሮችን ሶልቭ ማድረግ እንችላለን። ትልቅ ነገሮችን ማሻሻል እንችላለን። ስለዚህ ለያዝነው ነገር ወይም ለምንሰራው ነገር ትግስት ይኖረንን እና ያ ነው እንግዲህ ላስተላልፍ የምፈልገው መልእክት ይሄ ነው። እንግዲህ የኢትዮጵያን የስነ ጽሁፍ ውጤቶች ለማዘመን ቴክኖሎጂ መሰረት አድርጋችሁ እያደረጋችሁት ስላላችሁት እንቅስቃሴ ይበል የሚያሰኝ ነው። ስራችሁ ደግሞ አድጎ ትልቅ ደረጃ ደርሶ በድጋሚ እንግዶቻችን ሆናችሁ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን ለነበረን ቆይታ በአድማጮች ስም በጣም አመሰግናለሁ። እኛ በጣም እናመሰግናለን። አፍሮሪድ የተሰኘውን መተግበሪያ ከፈጠሩ የቴክኖሎጂ ባለሙያዎች ጋር የነበረን ቆይታ ይህን ይመስል ነበር። እንግዶቻችንን እናመሰግናለን። ወደ ቀጣዩ መሰናዷችን ስናልፍ በኮቪድ-19 የተነሳ በሴቶች ላይ የሚደርስ የቤት ውስጥ ጥቃት በከፍተኛ ሁኔታ መጨመሩን የተባበሩት መንግስታት ድርጅት ጥናቶች ያመለክታሉ ይህን ተከትሎ አስክ ዛሃራ የተሰኘ በስነ ልቦና ባለሙያ ዛሃራ ለገሰ ካፍማን እየተዘጋጀ የሚቀርብ የፆታዊ ጥቃት ግንዛቤ ማስጨበጫ ፕሮግራም በዩቲዩብ ጀምሯል። በተመሳሳይ በናይጄሪያም በፆታዊ ጥቃት ላይ ያተኮሩ የሬዲዮ መሰናዶዎች ተጽዕኗቸው እየጨመረ ነው። በዚህ ዙሪያ ኤደን ገረመውና ቲሞቲ ኦቢዙ ያጠናቀሩት ዘገባ ቀጥሎ ይቀርባል። ኮቪድ-19 ከጤና በዘለለ በማህበራዊ ህይወትና በምጣኔ ሀብት ላይ ያሳደረው ጫና እጅግ ከፍተኛ ነው። እነዚህ ጫናዎች የእያንዳንዱን ሰው ቤት ያንኳኩ ሲሆን በተለይም ልጅ የማሳደግና ቤተሰብ የመምራት ሚና ባላቸው በሴቶች ላይ የተለያዩ የስነልቦና ጫና እንዳሳደሩ የአሜሪካ ድምጽ ከዚህ ቀደም በዚሁ ዙሪያ ያነጋገራቸው የስነልቦና ባለሙያ እና አሰልጣኝ የአስክ ዛህራ አምድ እና ዩትዩብ ገጽ መስራች ዛህራ ለገሰ ኮፍማን ይናገራሉ። እዚህ የአእምሮ በሽታዎች ላይ የምንላቸው ቤት ውስጥ ችግር ካለ፣ አሁን ጭንቀት ነገር ካለ፣ ጭቅጭቅ ካለ፣ አእምሮ በሽታ ካለ፣ መከባበር ከሌለ፣ ብዙ ጊዜ ደግሞ አሁን እናቶች ላይ የሚታየው ምንድን ነው? በጣም ስራ በጣም እየበዛባቸው ነው። ምክንያቱም አሁን ስቲል አባቶች እንደ ድሮ እየኖሩ ያ ማለት ጫና እሷ ላይ ነው የሚሆኑ፣ እናቶች ላይ ምግብ የምትሰራው እሷ ናት፣ ቤቱን የምትጠርገው እሷ ናት፣ ልጆችን የምታስተምረው እሷ ናት። እየደቀማት እየመጣ ነው። ስለዚህ ጫናው እየበዛ ነው። ይሄ ራሱም የተለያየ እንደዚህ ሶሻል ሳይንስቲስቶች ላይ እያዩት ቻይና ላይም የተለያየ ሀገር ላይም እያዩ ነው። ሴቶች ላይ በጣም ስራ እየበዛ ነው እየተባለ ነው። ሌላም ደግሞ ጥቃቶችም እየበዙም እየተባለ ነው የሴቶች ጥቃት ላይ ማለት ነው። ይሄ ምንድን ነው? የድሮ አስተሳሰቡ እስቲል አንዳንድ ቤተሰብ ላይ አልተቀየረም ማለት ነው። ይሄ ነገር ትልቅ አደጋ ነው፣ እየደረሰብን ነው ብለው አንድ ላይ ከመስራት እሱም ዝም ብሎ እንዳለ ቁጭ ብሎ ቲቪን ያያል ማለት ነው። ያለው ጣና ውሳላን የሚሉ ሌሎችን ጉዳይ የሁሉም ነገር ማለት ነው። ያ ራሱ ድካም ነው፣ እነሱ ደግሞ ያብሱታል። ከአምሮ ጋር ከተያዘን ማለት ነው የህፃናቶች ጥቃትና የቤት ጥቃትም ሊደርስ ይችላል። ባለና ሚስት ቶሎ ሊናደዱ ይችላል። ትልቁ ፈተና ነው ቤተሰብ ምክንያቱም ራሳት አንድ ላይ ያሉት መውጣት አይችሉም። ስለዚህ አንደኛው ከጫና ከመጣው ጋር ነው ከዚህ ከአዲሱ ነገር ማለት ነው። ሁለተኛው ደግሞ ከድሮ በረ ችግሮቹ አሁን በጣም እየበዙ ነው የሚመጡት ምክንያቱም አንድ ላይ ነው ያሉት። የናይጄሪያው ዘጋቢያችን ቲሞቲ ኦቢዙም ታዲያ በናይጄሪያም የነበረው ነገር ተመሳሳይ ነው ይላል። ፋጢማ የተሰኘችውና በሌጎስ ልብስ በመስፋት የምትገኘው ሴት እውነተኛ ስሟን ለመናገር ባትፈቅድም የኮቪድ-19 ወረርሽኝ በበረታበት እንደ ኤሮፓያን አቆጣጠር በሚያዚያ 2020 ዓ ሁለት መሳሪያ የታጠቁ ሰዎች ከጸሎት መርሃ ግብር ስትመለስ ምሽት ላይ እንዴት እንዳጠቋት ትናገራለች። ጭንቅላቴ ላይ ጠመንጃ ደቅነው ነበር፣ በጉሮሮዬ ላይ ደግሞ ቢላ። ከዛ ወደ ህንጻው አስገብተው በየተራ ደፈሩኝ። እየደፈሩኝ በጩቤ ሲወጉኝ ነበር። ፋጢማ ከዛ በኋላ የልብስ ስፌት ተምራ ራሷን ለመቻል እየጣረች ነው። ነገር ግን ደግሞ የደረሰባትንም ነገር በቀላሉ መዘንጋት አልሆነላትም። ሁሌም ቢሆን ሐሙስ ሐሙስ ምሽት ላይ ጾታዊ ጥቃት የደረሰባቸው ሴቶች ታሪክ የሚያስደምጠውን የሬዲዮ መሰናዶ ትከታተላለች። ከጥቃቱ በኋላ ለፖሊስ የደረሰባትን መናገር ፈርታ ነበር። ለዚህ ደግሞ ጥቃት አድራሾቹ ለማንም ሰው ብትናገር በነብሷ እንደሚመጡ ስለነገሯት እንደሆነ ታስታውሳለች። ይሁን እንጂ በመጨረሻም ዝምታዋን ሰብራ ወደ ሬዲዮ ጣቢያው መጥታለች። ዝም ያሉ ድምጾች የተሰኘው የሬዲዮ መሰናዶ በአካባቢው በሚደመጠው ጄ በተሰኘው ኤፍ ኤም ላይ የሚቀርብ ነው። ጾታዊ ጥቃት የደረሰባቸውን ሴቶች ታሪክ የምታቀናብረው ናንጂ ናንዳንግ ፋጢማን በማነጋገር ዝምታዋን እንድትሰብራ አድርጋለች። ናንዳንግ የራሷን የሬዲዮ መርሃ ግብር በመቶ ሺዎች የሚቆጠሩ ሰዎች በየሳምንቱ እንደሚያደምጡላት ትናገራለች ተደርጋለች በዚህ የተነሳም እጅግ ብዙ የስልክ ጥሪዎች የምታስተናግድ ሲሆን አንዳንዶቹም ዘግናኝ ጥቃቶች ናቸው ትላለች ወን ቴሊንግ ሮብም ችግራቸውን የነገሩኝ በዚህ በመምጣታቸው ደህንነት ስለተሰማቸው ነው። አንዳንዴ በእነዚህ ሁኔታዎች ስሜታዊ የመሆንበት ጊዜ አለ። አንዳንዴ ነገሮች ይጨልሙብኛል። አንዳንድ ጉዳዮች እንደውም ጤነኛ የሆነ ሰው አለ ወይ ሁሉ ያስብላሉ። ምክንያቱም ሰዎች በጣም በሚረብሽ ሁኔታ እንዳውሬ የሚሆኑበት ጊዜ ስላለ ነው። ለአንድ አንግ ታዲያ በሬዲዮ መሰናዶ ብቻ አታበቃም። ጥቃት የደረሰባቸው ሴቶች የህግ ከለላ ያገኙ ዘንድም ለዓለም አቀፍ ለሴቶች የሚቆሙ ጠበቆች ፌዴሬሽን ጋር አብራ ትሰራለች። ይሄ ምግባረ ሰናይ ተቋም በእሷ ሬዲዮ መሰናዶው ላይ ለቀረቡት ሴቶች ነጻ የህግ አገልግሎት እየሰጠ ይገኛል። የተቋሙ ተወካይ ሜሪ ኢዛም፣ ሁኔታው ቀላል አይደለም ይላሉ። የተጨናነቁ ነገሮች አሉ። በዚህ የተነሳ መጓተቶች ቢኖሩም በእንደዚህ አይነት ቦታዎች መገኘታችን በራሱ እጅግ ብዙ የሆኑ ስኬቶችን ይሰጡናል። ሰዎች ለፖሊሶች ስለ ችግራቸው ያመለክታሉ። ነገር ግን ፖሊሶቹ እምብዛም ትኩረት አይሰጧቸውም። ነገር ግን ልክ ለእኛ ሲደወልና በጉዳዩ ላይ እኛ ስንካተትበት ፖሊሶቹም ተስተካክለው ስራቸውን ይሰራሉ። የፋጢማ ደፋሪዎች እየተከሰሱ ሲሆን ፌዴሬሽኑ ጉዳዩ እየታየ ነው ብሏል። እንደ አውሮፓውያን አቆጣጠር በ2020 ዓ ም የኮቪድ-19 ወረርሽኝ ተስፋፍቶ በነበረው የእንቅስቃሴ ገደብ ወቅት በናይጄሪያ እጅግ ብዙ ያስገድዶ መድፈርና ፆታዊ ጥቃቶች በመድረሳቸው 36 ሀገረ ገዢዎች የአስቸኳይ ጊዜ አዋጅ እንዲያውጁ አድርጓቸዋል። በዚህ የተነሳም እነዚህ ሀገረ ገዦች የወሲብ ጥቃት በሚፈጸሙ ሰዎች ላይ አጠቃላይ በሀገር አቀፍ ደረጃ ህግ እንዲወጣም እየጣሩ ይገኛሉ። ናንጂ ናንዳንግ በናይጄሪያ ጾታዊ ጥቃት ለደረሰባቸው ሴቶች መልእክት አላት። ታሪኮቻችሁን ለእኔ ንገሩኝ። ምን አይነት ጾታዊና ወሲባዊ ጥቃቶች እየተጋፈጣችሁ እንደሆነ ለእኔ አጋሩኝ። ባለስልጣናትም በኮቪድ-19 ወረርሽኝ ወቅት ጥቃቶች በሶስት እጥፍ መጨመራቸውን ይናገራሉ። በተመሳሳይ በኢትዮጵያም ምንም እንኳን ጎልቶ የወጣና ሁሉን ያማከለ ጥናት ባይሰራም የኮቪድ-19 በገባበትና እንቅስቃሴ ገደቦች በተጣሉበት ወቅት ከፍተኛ የሆነ የቤት ውስጥ ጥቃት በሴቶችና ህጻናት እንዲሁም ወጣቶች ላይ እንደጨመረ ይታወሳል። ቀደም ሲል ያነጋገርናቸው የስነ ልቦና ባለሙያ ዛሀራ ኮፍማን አስክ ዛሀራ በተሰኛው ገጻቸው ላይ ለእነዚህ ወጣቶችና ሴቶች ድጋፍ ለማድረግ እየሰሩ ቆይተዋል። ከዛ ደግሞ ብዙ መስማት የጀመርኩት ምንድን ነው በሶሻል ሚዲያ በአስክ ዛሀራ ጥያቄዎች መምጣት ጀመሩ። ወጣቶች እና ጥያቄዎቹም ብዙ ጊዜ እንዴት አድርገው ከወላጆቻቸው ጋራ እንዴት መስማማት እንዳለባቸው ወይ ጭቅጭቅ ካለ ካል ይሆናል የተለያየ ብቻ፣ የቤተሰብ ጉዳይም አለ። ከራሳቸውም ደግሞ ያላቸው ጉዳይ ለምን በትምህርት ስላቆሙ ይሆናል ወይ ከዩኒቨርሲቲ የመጡ ልጆች አሉ። ከቤተሰብ ጋር የሚኖሩ የተለያየ ነገሮች አሉ። ብቻ እሱን እሱን እንዴት አርገን ነው ማለፍ የምንችለው፣ እንዴት አርገን ነው ራሳችን መጠበቅ ያለብን የሚባል ነገሮች እየመጣ ስለነበረ እንደዛ ጀምረናል። ኢትዮጵያውያን ሴቶች በኑሮ ውድነት፣ በጦርነት፣ በኮቪድ-19 ለተለያዩ ጭንቀቶች የተጋለጡ መሆናቸውን ባለሙያዎች ይናገራሉ። የተደራጀና እስከታች የወረደ የስነልቦና ድጋፍ መሰረተ ልማት እስኪዘረጋ ድረስም ማህበራዊ ትስስሮችና ችግሮችን ለታመኑ እንደ እምነት አባቶች ላሉ ሰዎች ማጋራት ሁኔታዎችን እንደሚያቀልም ይመከራል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ። አድማጮች ለምሽት የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው አመሸነው። ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረ እና እኔም ሳስተናግዳቸው አመሸሁት ስመኝሽ የቆየ ነበር። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።